በኤልኒኖ ምክንያት የተከሰተው ድርቅ ቢያበቃም አሉታዊ ተጽዕኖ እንደሚቀጥል ብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታውቀዋል። ኮሚሽነር ምትኩ ለአሜሪካ ድምፅ ሬዲዮ በሰጡት መግለጫ እርዳታ የሚቀርብለት የሕብረተሰብ ክፍል ከዚህ ማዕቀፍ ሊወጣ የሚችለው ምርት ከተሰበሰበ በኋላ እንደሚሆን አመላክተዋል። አቶ ምትኩን ያነጋገረው እስክንድር ፍሬው ዝርዝሩን ያቀርባል። የኤልኒኖ ወቅት አብቅተዋል። የክረምቱ ዝናብም ቀጥሏል። አምና በዚህ ሰዓት ግን ሁኔታው እንዲህ አልነበረም። ወቅቱን ጠብቀው ለሥራ ለተገኙት በርካታ የዚች አገር አርሶ አደሮች ከወደ ላይ ያሰቡት አልመጣም፣ የለመዱት ሁኔታም አልቀጠለም። እናም ተፈጥሮ ፊቷን ስታዞር ማሳቸው ጾሙን አደረ። አስር ነጥብ ሁለት ሚሊዮን የሚሆኑ ዜጎችም የእርዳታ ጥገኛ ሆነው ቆይተዋል። እነሆ ዘንድሮ ዝናብ እየበዛ እንጂ እያነሰ አይመስልም። በልግ አብቃይ በሆኑ አካባቢዎች ካለፈው መጋቢት ጀምሮ ዘንቧል። ጎርፍም አስከትሏል። መኸር አብቃይ ለሚባሉት ደግሞ እነሆ ክረምቱ ዝናቡ ጥሩ የያዘ ይመስላል። በድርቁ ምክንያት የምግብ እጥረት ያጋጠማቸው ወገኖች ግን እንዲህ በአንድ ጊዜ ከተረጅነት ሊወጡ አይችሉም። የብሔራዊ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ ዛሬ ለቪኦኤ እንዳብራሩት ድርቁ ቢያበቃም ተጽዕኖው፣ በተለይም ምርት እስኪሰበሰብ ይቀጥላል። ከውሃ ግኝት አኳያ ብሔራዊ ሜትሮሎጂ ኤጀንሲ እንደሚለው ወይም አጠቃላይ የዓለም አቀፍ ሜትሮሎጂ ተቋማት እንደሚሉት ድርቁ አብቅቷል። ምክንያቱም ድርቅ ከእርጥበት ጋር የሚገናኝ ስለሆነ ነው። በቅርጥበት ባለበት ድርቅ አለ ብሎ መውሰድ አይቻልም። ነገር ግን የድርቁ አሉታዊ ተጽዕኖ ይቀጥላል። እሱ ነው ዋና መታወቅ የሚገባ። የበልግ ዝናብ መዝናብ መጀመሩ ለሰውና ለእንስሳት ሀብቱ የውሃ አቅርቦት ማቅረብ መቻሉ ጠቀሜታ አለው ብያለሁ። ነገር ግን ከምግብ አቅርቦት ምክንያቱም የለደራሽ እርዳታ የምናቀርበው ያመረተው ምርት በሌለበት ወይንም ሊገዛ የሚችልበት ሁኔታ በሌለበት ላለ ህብረተሰብ ነው። ያ ስላለ እርዳታ የሚቀርብለት ህብረተሰብ ከእርዳታ ማዕቀፍ ለመውጣት ግዴታ ምርት ሊደርስለት ይገባል። ለዚህ ያን ምርት መቼ ነው የሚያገኘው ከተባለ በልግ አብቃይ የሆነው በልግ ላይ ነው። መራ አብቃይ ከሆነ መራ አዝመራ ላይ ነው። ስክራት ስንገልጸው በልጋብ ቀይ የሆነው በዚህ ነው ያለ ብራ እና ሰና መስከረም ላይ ምዕራብ ቀይ ሆኖ ደግሞ ታሳስ ጥር አካባቢ ላይ ይወጣል ከእርዳታ ማቀፉ ማለት እስከዛ ድረስ ግን ምንም ነገር ስለሌለው ይረዳል። እናም አንዳንድ እርዳታ እንቅስቃሴዎች ከዝናቡ መጀመር በኋላም እንደሚቀጥሉ አቶ ምትኳ አስረድተዋል። አልሚ ምግብ ቀጣይነት አለው። የጤና አገልግሎት ቀጣይነት አለው። የውሃ አቅርቦት ከድቁ አቆም ጋር ተያይዞ በቂ ዝናብ በመገኘቱ የውሃ አቅርቦት አይኖርም። ይሄ በቦቴ ማጓጓዝ ሌሎች ሌሎች ነገሮች አይኖሩም። ስለዚህ የሚቆሙ ስራዎች አሉ። ተሰውና የእንስሳት አቅርቦት እና የእንስሳት መናወቀው አቅርቦት አቆመናል። አሁን ሁሉም አካባቢ በተሳካለ ሁኔታ የዝናብ ስርጭቱ በመኖሩ ምክንያት የተቀሩት ስራዎች ግን ቀደም ብሎ በነበረው ሁኔታ እንደቀጠሉ ናቸው ያሉት። ለዚህ በሁለት መልክ ነው መታየት የሚገባ። ከሜትሮሎጂ አኳያ ይታያል፣ እንደዚሁም ደግሞ ከድርቁ አሉታዊ ተጽዕኖ ጋር ተያይዞ ቀጣይነት ያላችሁ ስራዎችም በራሳቸው ፍርጅ ነው መታየት የሚከፋቸው የበልግ አብቃይ በሆኑ አካባቢዎች የሰውና የእንስሳት የመጠጡ አቅርቦት ችግር መፈታቱን የእንስሳት መኖ አቅርቦት ችግርም እንደዚሁ መቀረፉን ጠቁመዋል። አሁን ያለው የተረጂዎች ቁጥር መቀነሱ የሚታወቀውም በመካሄድ ላይ ያለው የበልግ ግምገማ ሲጠናቀቅ መሆኑን አቶ ምትኮ አመልክተዋል። ለዚህም ከፌዴራልና ከክልል መንግስታት እንደዚሁም ከአጋር ድርጅቶችና ከተባበሩት መንግስታት ተቋማት የተውጣጡ አካላት ያሉበት ቡድን ካለፈው ግንቦት መጨረሻ ጀምሮ ወደ ተለያዩ አካባቢዎች መንቀሳቀሱን ተናግረዋል። የዚህን ግምገማ ውጤት መነሻ በማድረግም የተረጂዎችን ቁጥር እንደሚከልሱ አስታውቀዋል። አሁን እየዘነበ ያለውን ዝናብ በመጠቀም የሚካሄደው የምህር ወይም የከረም ትምህርት ውጤት ደግሞ ከፊታችን ህዳር ጀምሮ እንደሚገመገም አቶ ምትኩ አስታውቀዋል። ይህም ሆኖ በዚህ ክረምት ዝናብ ምክንያት ሁሉም ተረጂዎች ራሳቸውን ይችላሉ ማለት አይደለም። አቶ ምትኩ እንደሚያብራሩት ለዚህ መኸር ግምገማው ይዞት የሚመጣ ውጤት አለ አሌ መኸር ግምገማ ይዞት የሚመጣ ምንድን ነው? የጎርፍ አደጋ ቢከሰት፣ የእንስሳት በሽታ ቢከሰት፣ የሰብል በሽታ ቢከሰት፣ እንደዚሁም ኪስ የሆኑ ቦታዎች ላይ ዝናብ በአገባብና በአወጣት የተስተካከለ ባይሆን ቁጥሩ ይነስ እንጂ የለድራሽ እርዳታ የሚያስፈልገው ሰው ሊኖር ይችላል። ስለዚህ ያ ግዴታ መሆን ያለበት በተለያዩ አግባቦች ሊደገፍ ስለሚገባው ከጥር 1 2009 አመተ ምህረት ጀምሮ በፈረንጆቹ ከጃንዋሪ 2017 ጀምሮ ሌላ ዶክመንት ይኖረናል። ይኖረናል ዶክመንት አሁን ያለውን አሃዝ ያህል ሊሆን ይችላል። ግን በተለያዩ ምክንያት ሁ ከጎርፍ አደጋ ጋር ተያይዞ፣ ከተለያዩ ቅጽበታዊ አደጋዎች ጋር ተያይዞ እንደ ድርቅ የመሳሰሉ አዝጋሚ አደጋዎች ኬስ የሆኑ ቦታዎች ላይ በዝናብ ማነስ ወይንም በዝናብ መብዛት ጭምር ሊከሰቱ የሚችሉ ክፍተቶችንም ይዞ ሊመጣ ስለሚችል ይኖራል። በተቀመጠው ስርዓት መነሻነት በየአመቱ የሰብል፣ የእንስሳት የገበያና የሌሎች ሁኔታዎች ግምገማ እንደሚደረግ አቶ ምትኳ አስታውሰዋል። እናም በየአመቱ አንድ ጊዜ የሚወጣውን ሰነድ የማሳወቅ የበልግን አፈጻጸም ተከትሎ ደግሞ ያንኑ ሰነድ የመከለስ ስራዎች እንደሚሰሩ ነው የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።